በሶማሌ ክልል በድርቅ የተጎዱ አካባቢዎችን የጎበኙት ጠቅላይ ሚኒስትር አቢይ አህመድ በዛሬው ዕለት በድርቁ የተጎዱ አርብቶ አደሮችና በክልሉ የሚገኙ ከፍተኛ አመራሮች ጋር ምክክር ማድረጋቸው ተገለጠ። ጠቅላይ ሚኒስትሩ በጅጅጋ ከተማ እየተካሄዱ ያሉ የመሰረተ ልማት ስራዎችንም መጎብኘታቸውን ጠቅሶ የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አድርሶናል። በጠቅላይ ሚኒስትር አብይ አህመድ የተመራና ና የፌዴራል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዲሁም የብልጽግና ጽህፈት ቤት ኃላፊ አቶ ወደም ፋራን ያካተተ የፌዴራል መንግስቱ ከፍተኛ አመራሮች በዛሬው ዕለት በሶማሌ ክልል ጅጅጋና ቀብሪ በያህ ከተሞች ተገኝተው በክልሉ ስለ ተከሰተው ድርቅ ከአርብቶ አደሮቹ ና የሶማሌ ክልል ከፍተኛ አመራሮች ጋር ምክክር አድርገዋል። ከአርብቶ አደሮቹ ጋር የተወያዩ ጠቅላይ ሚኒስትሩ በድርቁ በርካታ እንስሳት ቢሞቱም የሰው ሕይወት አለማለፉን ግን በበጎ ጎኑ እንደሚያው ተናግረዋል። በቀጣይም የውሃና እንስሳት መኖ አቅርቦት እንደሚቀጥል ነው የተናገሩት። የመንግስት ትኩረት ሰው በድርቁ ምክንያት ሕይወቱ እንዳያል መከላከል ነው። መድኃኒት እያቀረብን ነው፣ ይበልጥ እናቀርባለን። በቦቴ ውሃ በስፋት እያቀረብን ነው፣ ይህን በተጨማሪ እንዲቀርብ እናደርጋለን የእህል መናው በተለይ ደግሞ ለከብቶች፣ እንዲሁም ተፈናቅለው እዚህ አካባቢ ላሉ ሰዎች የሚቀርብበት ሁኔታ የተጀመረውን አጠናክረን እንቀጥላለን። ከጠቅላይ ሚኒስትሩ ጋር ውይይት ያካሄዱት አርብቶ አደሮች በእንስሳት ሞትና ተያዥ ጉዳዮች ላይ የደረሱባቸውን ችግሮች ለጠቅላይ ሚኒስትሩ አስረድተዋል። በሶማሌ ክልል ካሉት አስራ አንድ ዞኖች በዘጠኙ ድርቅ የተከሰተ ሲሆን ድርቁ በከፊል ወይም በሙሉ ያልነካቸው የፋፈንና የሲቲ ዞኖች ብቻ ናቸው በድርቁ የተጎዱና ለእንስሶቻቸው መኖ የፈለጉ የዘጠኙ የሶማሌ ክልል አርብቶ አደሮች በሶማሌ ክልል ሰሜናዊ ጫፍ የሚገኘው የሲቲ ዞን ስለሚርቅባቸው በክልሉ ማዕከል ወደሚገኘው የፋፈን ዞን በስፋት ተንቀሳቅሰዋል ሆኖም በፋፈን ዞን ያለው ከፍተኛ ቅዝቃዜ ከመጡበት ሞቃታማ አካባቢ አንጻር ለከበዳቸው አርብቶ አደሮች ክልሉ ብርድልብስ እስከማከፋፈል መድረሱን ያስታወቀ ሲሆን ሰብአዊ እርዳታና የእንስሳት መኖም እየቀረበላቸው መሆኑ ተገልጿል ዘጠኝ ዞኖች ተፈናቅለው ለመጡ አርብቶ አደሮች ከሚደረገው ድጋፍ ባሻገር በየዞኖቻቸው መንቀሳቀስ ላልቻሉ ሁለት ነጥብ አራት ሚሊዮን አርብቶ አደሮችም ልዩ ልዩ ድጋፎች እንደሚያስፈልግ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ሀላፊ አቶ አብዱል ቃድር ይናገራሉ ሶማሌ ክልል ድርቅ ነው የተከሰተው ይህ ድርቅ በሶማሌ ክልል አቅም ብቻ እርዳታ ለማህበረሰብ መዘርጋት ይከብዳል በአቅሙ እየሞከረም ነው ዳልኮም ብዙ ክልሎችን መጥቶ እያገዙት ነው ስለዚህ ፌዴራል መንግስትም እኛ በተደጋጋሚ እየጠየቅ ነው ያው ከባለፈው አመት ጀምሮ የሰሜኑ ሀገሪቷ ክፍል የተከሰተው ጦርነት ሁላችንም እዛ ያው የጋራ ሕሊናችን ለማዳን ትኩረታችን እዛ ላይ ነበር። ከዛ በኋላ ያው ሶማሌ ክልል የተከሰተው ድርቅ አሁን ካለው ከሀገራዊ ሰላም ጋር ማህበረሰቡ ትኩረት ተሰጥቶ ማገዝ ይቻላል በሚል ክልል መንግስትም ለጠቅላይ ሚኒስትሩ የጠየቀው እነዚህ ሶስት የነገር ከሆኑ ክፍተቶች ፌዴራል መንግስት የራሱንም ገዛ እንዲያደርግ ነው። ጠቅላይ ሚኒስትሩም ቃል ገብቶት አሁን እንደተመለሱ ሴክተር ቢሮዎች አሰማርቶ ድርቁን ተካፋይ እንደሆኑ ውሃ ቅጂ እና እንስሳት መኖን ማቅረብ እንደሚቀጥል ነው ቃል የገቡት። እንደዚሁም ፌዴራል መንግስት ባለው አቅም ጣልቃ ገብ ማህበረሰቡን እንደሚያግዝ ነው የተናገሩት። የሶማሌ ክልል ሁለት መቶ ሚሊዮን ብር በመመደብ ለሁሉም ወረዳዎች ቢያንስ አንድ የውሃ ቦቴ በመስጠት እና በተመረጡ አካባቢዎች ደግሞ የከርሰ ምድር ውሃ ቁፋሮ በማካሄድ የውሃ ጥረቱን ለመቅረፍ ጥረት ማድረጉን የሚናገሩት አቶ አብዱቃድር ይህ ግን ከችግሩ ስፋት አንጻር በቂ አይደለም ይላሉ አሉ። በሶማሌና አጎራባች ክልሎች የተከሰተውን ድርቅ በቅርብ ዓመታት ከተከሰቱ ድርቆች ሁሉ የከፋ መሆኑን ጠቅላይ ሚኒስትሩ የተናገሩ ሲሆን መጋቢት ወይም ሚያዝያ ላይ የሚጠበቀው ዝናብ እስከሚዘንብ ለሰዎችና ለእንስሳት የሚደረገው ድጋፍ እንደሚቀጥል የገለጹት ደግሞ ርዕሰ መስተዳደሩ ሙስጠፋ ማምር ናቸው። ጠቅላይ ሚኒስትሩ ከዚህ ባሻገር በጅጅጋ ከተማ የተሰሩ የመሰረተ ልማት ስራዎችንም እንደጎበኙ አቶ አብዱ ቀር ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል። ከድሬዳዋ